ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 15 2011 ዓ ም ስርጭታችን ጀመረ። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ዩናይትድ ስቴትስ እንደምትደግፍና አብራም እንደምትሰራ በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርነት ገልጸዋል። ዘገባውን በአብይ ርዕስ ይዘናል። በተለያዩ የኦሮሚያ ክልል ከተሞች ዛሬ የተቃውሞ ሰልፎች ተካሂደዋል። ለፖለቲካ ትርፍ ተብሎ ያደረገው ንግግር ጋር ቁጣ ፈጥሯል። እኛ ደግሞ አሰላ ከሌላው ኦሮሚያ አካባቢ ላይ የት እንመጣለን? ምክንያቱም ደግሞ ታሪክ በትክክል አኖሌ ላይ የተሰራው ታሪክ የደረሰብን ከሶስት አባት ያልዘለለ ታሪክ ነው እና ወጣት ኤልያስ ሹጌ ይባላል አሰላ ላይ በተካሄደ ሰልፍ ከወጡ መካከል ይገኛል። በመጽሔት ዝርዝሩ ይቀርባል። ጤና ይስጥልን እንደምናመሻችሁ አድማጮቻችን፣ የምሽቱ አስተናጋጆቻችሁ እኔ አዳኝ ፍሳይ እና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቻይና በጅን ገብተዋል። ጠቅላይ ሚኒስትሩ ከፊታችን ሚያዝያ 17 እስከ 19 ቀን በቤይጂንግ በሚካሄደው የቤልት ኤንድ ሮድ ኢኒሽቲቭ ፎረም ላይ ለመሳተፍ ነው ትላንት ምሽት ወደ ቻይና የተጓዙት። ከአምስት ዓመታት በፊት የተጀመረው ይህ ኢኒሽቲቭ ሀገራችን በትራንስፖርትና ሀገራትን በትራንስፖርትና በመሰረተ ልማት ዝርጋታዎች ለማገናኘት የታለመ ነው። የመጀመሪያው የኢኒሼቲቭ ፎረም ከሶስት ዓመታት በፊት የተካሄደ ሲሆን የአሁኑ ሁለተኛው እንደሚሆን ፋና ብሮድካስቲንግ ዘግቧል። የጀርመኑ የእግር ኳስ ሻምፒዮን ኤፍሲ ባየርን ሙኒሽ በአፍሪካ የመጀመሪያ የሆነውን የእግር ኳስ ማሰልጠኛ ትምህርት ቤት አዲስ አበባ ውስጥ ለመክፈት ከኢትዮጵያ ፉትቦል ፌዴሬሽን ጋር ስምምነት ተፈራረመ። ክለቡ ለዚህ ውሳኔ የተነሳሳው የኢትዮጵያ ወጣት እግር ኳስ ተጫዋቾችና ደጋፊዎች ለስፖርቱ ያላቸው ስሜት ከፍ ያለ መሆኑን ለአሜሪካ ድምፅ ተናግሯል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሐለኬ አጭር ዘገባ አሰናድቷል። ሰሎሞን ክፍሌ ያቀርበዋል። ከኢትዮጵያ ሕዝብ ሁለት ሶስተኛው ዕድሜው ከሀያ አምስት ዓመት በታች የሆነ ወጣት ነው። እናም የኢትዮጵያ እግር ኳስ ፌዴሬሽን ወጣቶችና አሰልጣኞችን ስለ ስፖርቱ ለማስተማር በሚያደርገው ጥረት ሁሉ ለመርዳት ተነስተናል ሲሉ የኤፍሲ ባየርን ሚዩኒክ የመገናኛ ብዙኃን ኃላፊ ሆልገር ኩስት ለአሜሪካ ድምፅ ተናግረዋል። ስምምነቱን ለመፈራረም ባለፈው ሳምንት ወደ ኢትዮጵያ በተጓዘው የልዑካን ቡድን ውስጥ የባቫሪያው ስቴት ጠቅላይ ሚኒስትር ማርከስ ሾደር፣ ሌሎች ባለሥልጣናትና የኤፍሲ ባየርን ሚዩኒክ ከፍተኛ የቦርድ አባላት ይገኙበታል። ሾደር በዚሁ ወቅት ለኢትዮጵያ መገናኛ ብዙኃን ሲናገሩ የተደረሰው ስምምነት የጀርመን የእግር ኳስ ባለሙያዎችን በስፖርት ወደ ተራበችው ሀገር መጥተው ልምዶቻቸውን እንዲያጋሩ ያደርጋል ብለዋል። የእግር ኳስ ስፖርት በመላ አህጉራት ያድግ ዘንድ ያለንን እውቀት ለማካፈል እንፈልጋለን ሲሉ ያከሉት ደግሞ ሆልግ ኮስት ናቸው። ከአዲስ አበባ በስልክ ለቪዮኤ አስተያየት የሰጡት የኢትዮጵያው እግር ኳስ ፌዴሬሽን ፕሬዝደንት አቶ ኢሳያስ ጅራ በበኩላቸው ኤፍሲ ባየርን ሚዩኒክ በሚሰጠው የተጫዋቾችና አሰልጣኞች ስልጠና ሀገራቸው ተጠቃሚ እንደምትሆን አስረድተዋል። የማሰልጠኛ ትምህርት ቤቱ ዕድሜያቸው ከስምንት እስከ ዐሥር የሆኑ ከሰላሳ እስከ አርባ ልጆችን ተቀብሎ በክለቡ ወጪ እንደሚያሰለጥን ታውቋል። ስልጠናውን በስኬት ካጠናቀቁ በኋላ የባየርን ሚዩኒክን ስፖርት አካዳሚ ይቀላቀላሉ ተብሏል። በሚቀጥለው ወር መጀመሪያ ሳምንት ላይ ደግሞ የአሰልጣኞች ስልጠና እንደሚጀመር ተገልጿል። የሱዳን የሽግግር ወታደራዊ መማክርት የተዘጉት መንገዶች አሁኑን እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የተቃውሞውን እንቅስቃሴ የሚመራው የሱዳን ባለሙያዎች ማህበር አዲሱ የሽግግር ወታደራዊ መማክርት ስልጣኑን ለስቪል መንግስት እንዲያስረክብ ለማስገደድ ሲሉ ተከታዮቻቸው ዘሬ ዛሬ አድማውን እንዲቀጥሉ ጥሪ አድርገዋል። በመዲናይቱ ካርቱም ዛሬ ሰልፍ እንዲደረግ በመጪው ሐሙስ ደግሞ ህዝባዊ መሰባሰብ እንዲኖር ማህበሩ ጥሪ አድርገዋል። ተቃዋሚዎቹ ትላንት ካርቱም ውስጥ ዋናው የተቃውሞ ቦታቸው በሆነው ወታደራዊ ጽህፈት ቤት አካባቢ ባሉት መንገዶች ላይ ኬላዎች መስርተው ሲቆጣጠሩ ታይተዋል። የሱዳን የሽግግር ወታደራዊ መማክርት መንገዶቹ አሁንን እንዲከፈቱና መሰናክሎቹ እንዲነሱ አሳስቧል። የሱዳኑ ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎች ጋር ያደረገው ውይይት በተቋረጠ ማግስት ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያው የሁከትና የሽብር ቡድን አልሻባብ አንድ ከፍተኛ መሪ ከድቶ ለደቡብ ምዕራብ ጌዶ ክልል ባለሥልጣናት እጁን መስጠቱን የሀገሪቱ ባለሥልጣናት አስታወቁ። አደን አቤ በሚል መጠሪያ የሚታወቀው አደን አብዲ መሐመድ እጁን የሰጠው ዛሬ ነው። ከአደን አቤ ጋር ሌላም ፉድ አደን መሐመድ የሚባል መሪ አብሮት እጁን መስጠቱ ተገልጿል። በህንድ ውቅያኖስ ያለ እየታየ ያለው አዲስ የትሮፒካል ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል በያዝነው ሳምንት ኮሞሮስን፣ ሞዛምቢክንና ታንዛኒያን ሊያተራምስ የተዘጋጀ እንደሚመስል ተተንብያዋል። ከአንድ ወር በላይ በፊት አያዲያ በተባለ ሳይክሎን ከፊል ደቡብ ምስራቅ አፍሪቃ ላይ ከባድ ጉዳት ማድረሱ አይዘነጋም። የፈረንሳይ የአየር ትንባይ አገልግሎት ትሮፒካል ሳይክሎን ኬነት የሚለው ማዕበል ዛሬ ከማዳጋስካር በስተ ሰሜን በኩል 200 ኪሎ ሜትር ርቀት ላይ ደርሶ ወደ ኮሞሮስ ደሴት እያመራ እንደሆነ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር የጣምራ ታይፉን ማስጠንቀቂያ ማዕከል በገለጸው መሰረት እስከ ዛሬ ሌሊት ባለው ጊዜ ውስጥ የትሮፒካል ነፋስ በሰዓት 90 ኪሎ ሜትር ይነፍሳል። በሰዓት እስከ 120 ኪሎ ሜትርም ሊሄድ ይችላል። የዩጋንዳ ፖሊሶች ቦቢ ዋይን በሚል ቦቢ ዋይን በሚል ቅጽል ስም በብዙዎች የሚታወቁትን ተቃዋሚ የፓርላማ አባል ሮበርት ጉያ ጉላኒን በቁም ሥራ ውለዋቸዋል። የዩጋንዳ ፖሊሶች የእሳቸውን ጋዜጣዊ መግለጫና የሙዚቃ ድግስ ለመከታተል በአንድ የውሃ ዳር መዝናኛ ቦታ ተሰብስበው የነበሩ ደጋፊዎቻቸውን ትናንት በትነዋል። ሀሊማ ቱማኒ ዋኪሶ ከተማ ከሚገኘው የቦቢ ዋይን መኖሪያ ቤት ያጠናቀረችው ዘገባ አለ ቆንጅታ እየታቀርበዋለች። በዛሬ ሁለት የዩጋንዳ ፖሊሶች በመድረክ ስማቸው ቦቢ ዋይን ተብለው የሚታወቁትን ተቃዋሚ የምክር ቤት አባል ሮበርት ኪያጉላኒን ከቤት እንዳይወጡ ከልክለዋቸዋል። በመኖሪያ ቤታቸው አካባቢ በብዛት የተሰማሩት ፖሊሶች ከሳቸው ግቢ የሚወጡ መኪናዎችን እየመነጠሩ ሲፈትሹም ተስተውለዋል። ትናንትና ፖሊሶች ከካምፓላ ወጣ ብሎ በሚገኘው የውሃ ዳር መናፈሻ የቦቢ ዋይንን ደጋፊዎች በእንባስ መጭጢስና በውሃ ከበተኑ በኋላ ተቃዋሚ መሪውን ዋኪሶ ወደሚገኘው መኖሪያ ቤታቸው ይዘዋቸው ሄደዋል። በቁም ስር ውላሃል ያለኝ የለም ብለዋል ኪያጉላኒ ለቪኦኤ በሰጡት ቃል አምኖድ ኦፊሻሌ አዌያ As a matter of fact, right now um, I'm planning to go to the police headquarters to deliver my letter as uh, I'm supposed to do by law. <laughs> ይህን ብለው ወደ ግቢው በር ወጣ ሲሉ ወዴት ለመሄድ ነው ብለው የወረዳው ፖሊስ አዛዥ ካስቆሟቸው በኋላ ወደ ቤቶ ይመለሱ፣ አለዚያ መታሰሮ ነው። ትናንትና ሁከት ቀስቅሰው በወንጀል መከሰሶን ያውቃሉ ብለዋቸዋል። የዩጋንዳ ፕሬዚደንት ዮዌሪ ሙሴቪኒ ሕግ ማክበር አለባቸው ያሉት ኪያጉላኒ በሙዚቃ ሙያዬ መሰማራቴ ወንጀልነቱ ምኑ ላይ ነው ካሉ በኋላ በእኔ ላይ ብቻ ሳይሆን በሌሎችም ዩጋንዳውያን ላይ የሚፈጸሙትን ሌሎቹንም ኢ ፍትሀዊ አድራጎቶች ህጉ በሚፈቅድልን መሰረት እንድንቃወም ጥሪ አቅርቤያለሁ ብለዋል። የዩናይትድ ስቴትስ ኤምበሲ ዛሬ በማህበራዊ መገናኛ ገጹ ባወጣው መግለጫ የዩጋንዳ ህገ መንግስት የሚፈቅደው የመሰብሰብና ሀሳብን የመግለጽ ነጻነት መከበር አለበት ብለዋል። በመጨረሻም የሽሪላንካ ጠቅላይ ሚኒስትር ራኒል ዊኬር ሚንስጊ ባለፈው እሁድ ፋሲካ በዓል ላይ ከባድ ጉዳት ያደረሰው የአጥፍቶ ጠፊዎች ጥቃት እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተያያዘ ሊሆን ይችላል ብለዋል። ቡድኑ ለጥቃቱ ኃላፊነት ወስዷል። አንድ ሌላ ባለሥልጣን ደግሞ ሽሪላንካ ላይ የተፈጸመው ጥቃት ባለፈው ወር ኒው ዚላንድ በሚገኝ መስጊድ ላይ ለተፈጸሙት ጥቃቶች ምላሽ መሆኑን አመላክተዋል። በሽሪላንካ ጥቃት የሞቱት ሰዎች ብዛት 321 ደርሷል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትስ በፌስቡክ ላይቭ አት ቪኦኤ አምሃሬ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞውን ሚያዝያ 15 2011 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ዩናይትድ ስቴትስ እንደምትደግፍና አብራም እንደምትሠራ በኢትዮጵያ የአሜሪካ ኤምባሲ አስታውቋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። በኢትዮጵያ የአሜሪካ ኤምባሲ ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ጋር በመተባበር በባህር ዳር ከተማ ለሚገኙ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አላማ ፈጻሚ ባለሙያዎችና ከተለያዩ የመንግስት ተቋማት ለተውጣጡ የሕዝብ ግንኙነት ዳይሬክተሮች ዛሬ በኮሚኒኬሽንና በማህበራዊ ሚዲያ አጠቃቀም ዙሪያ ስልጠና ሰጥቷል። የኤምባሲው ቃል አቀባይ ኒኮላስ ባርኔት አሜሪካ አሁን ኢትዮጵያ ውስጥ ያለውን ለውጥ በሁሉም መስክ እንደምትደግፍ ነው የተናገሩት። አሜሪካ በኢትዮጵያ እየተደረገ ያለውን የለውጥ ሂደት ትደግፋለች። ከህዝቡ ጋር እንሰራለን። የሕዝብ ውይይቶችንና ክርክሮችን እናመቻቻለን። በኢኮኖሚው እድገትና ለሚዲያ ዕውቀት እንዲሁም ጋዜጠኞች ለውጡን አጠናክረው እንዲዘግቡና ትክክለኛ መረጃ ለሕዝብ እንዲደርሱ እናግዛለን። ዲሞክራሲን ለማጎልበት የሚደረገውን ጥረትም እንደግፋለን። ማንም አካል የዚህ አይነት ሥልጠና እንድንሰጠው ቢጠይቅ ፈቃደኞች ነው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ አሰማሀኛ ስረስ በማኅበራዊ ሚዲያ አጠቃቀም በኩል ጥሩ ልምድ ካላቸው ሀገሮች መካከል አንዱ አሜሪካ በመሆኗ ተሞክሮውም ባለሙያዎቻችን ቢቀስሙ አሁን በኢትዮጵያ የሚፈለገውን ለውጥ ለማምጣት ይረዳል። ነው ያሉት። በአሁኑ ሰዓት ለውጥ ላይ ነው ያለ ነው። ለውጡ ደግሞ በዋነኛነት እየተቀነቀነ ከሚገኝባቸው መድረኮች መካከል አንዱ ማህበራዊ ሚዲያ ነው። ማህበራዊ ሚዲያን እንዴት ነው መጠቀም ያለብን? ማህበራዊ ሚዲያን ለውጣችንን ወደፊት ለማስቀጠል መልእክቶቻችንን ቀርጸን ለህብረተሰቡ ተገቢ የሆነ መልእክት ለማድረስ መጠቀም አለብን። አሜሪካ ደግሞ እንደ ሀገር በማህበራዊ ሚዲያ በተለይም ማህበራዊ ሚዲያ ሲባል የተለያዩ ዘርፎች አሉት። በፌስቡክ በትዊተር፣ እንዴት አድርጎ መልእክትን ቀርጾ ለህዝብ መልእክት ማድረስ እንደሚገባ ልምድ ያላቸው ናቸው። አሜሪካ ኤምባሲም የራሱ የሆነ ገጽ አለው አዲስ አበባ ቅርንጫፉ። ይሄ ቅርንጫፍ ብዙ ተከታታዮች ያሉት እና በተለይ ቀውስ በሚመጣበት ጊዜ እንዴት አድርገው ያንን ቀውስ ከህዝብ ጋር እንደሚግባቡ ጥሩ ልምድ አላቸው። ያንን ልምድ ነው ለማዎቻችን እንዲሰጡ የፈለግነው ስለዚህ ባለሙያዎቻችን በየጊዜው የህዝቡ ይነሳ በጣም አስፈላጊ ነው በአሁኑ ሰዓት፣ በተለይ ምክንያቱም በየጊዜው የተለያዩ ጉዳዮች ይመጣሉ። እነዚህም ጉዳዮች በተደራጀና ሀቀኛ በሆነ መረጃ ተመስርቶ የተሳሳቱ መረጃዎችን የማረም ስራ አስፈላጊ ስለሆነ በስልጠናው የተሳተፉት ወይዘሮ ማስተዋል አለባቸው እንደተናገሩት ደግሞ የመንግስትን ፖሊሲ ለማስፈጸም የተመደብን ባለሙያዎች መረጃ በመስጠትና በመቀበል ሂደት ውስጥ ምን አይነት ዘዴ መጠቀም እንዳለብን ተረድቻለሁ ነው ያሉት ስልጠናው እንደ ባለሙያ እጅግ በጣም ቆንጆ ነው። አሁን ያለን የአሰራር ስልት ትንሽ ከዚህ ከስልጠናው ለየት ያለ ስለሆነ ማለት ነው። እና አሁን አገራችን ላይ ቴክኖሎጂ ተጠቃሚ ወስቶ ማህበራዊ ሚዲያ እንጠቀማለን። እነሱን በምንጠቀምበት ጊዜ ግን በሚሰጡን መልሶች በአብዛኛዎቻችን ተስፋ የመቁረጥ ሁኔታ አለ። አሁን ከስልጠናው እንደተረዳሁት ግን ተስፋ ሳንቀወርጥ ለሚሰጡን መልሶች ትክክለኛውን መረጃ እየሰጠን ትክክለኛውን መረጃ እየሰጠን በትክክለኛ መልኩ ያልተረዳውን ማህበረሰብ ተጠቃሚ ወደ ትክክለኛው ሀሳብ ማምጣትን ተምር ያለው ተስፋ አለመቁረጥን ከዛ ባሻገር ደግሞ የሕዝብ ግንኙነት ባለሙያዎች ተጽዕኖ ፈጣሪ መሆን መቻል እንዳለባቸው መንግስት የሚያስቀምጣቸው ፖሊሲዎች ሳይሸራረፉ በበላይ ባለስልጣናት ፍላጎት እንዳይጣመሙ በማድረግ ረገድ ከፍተኛ ሚና እንዳላቸው የህዝብ ግንኙነት ባለሙያዎችን ተረድቻለሁ። በኢትዮጵያ የአሜሪካ ኤምባሲ በአዲስ አበባ ለሚገኙ የተለያዩ የመንግስት ተቋማት በተለያዩ መስኮች ስልጠና ሲሰጥ የቆየ ሲሆን በክልል ደረጃ ይህ የመጀመሪያው እንደሆነ ቃል አቀባዩ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ምስጋናው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። በተለያዩ የኦሮሞ ክልል ከተሞች ዛሬ የተቃውሞ ሰልፎች ተካሂደዋል። ቪኦኤ ያነጋገራቸው የሰልፉ ተሳታፊዎች የተቃውሞ ምክንያት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ በኦሮሞና አማራ ህዝብ ለህዝብ ውይይት ላይ ያደረጉትን ንግግርና በክልሉ እየተካሄደ ያለውን የስልጣን ሽግሽግ በመቃወም መሆኑን ገልጿል። አቶ አዲሱ አረጋ ዛሬ ከሰዓት በኋላ ይቅርታ ጠይቀዋል። ፀሐይ ዳምጠው ተጨማሪ ዘገባ አላት። ዛሬ አሰላ ከተማ በተካሄደው የተቃውሞ ሰልፍ ከተሳተፉ ሰዎች መካከል ወጣት ኤልያስ ሹጌ ለአሜሪካ ድምጽ ሬዲዮ በሰጠው ቃል ሰልፍ ለመውጣት ያስገደደን የአቶ አዲሱ አረጋ ንግግርና በኦሮሚያ ክልል እየተካሄደ ያለው የስልጣን ሽግግር ነው ብሏል። የከፍተኛ ባለስልጣናት ላይ ተቃውሞ ወተናል። የወጣንበት ምክንያት ደግሞ አቶ አዲሱ አረጋ ናራ በሚለው የእርግዳይ ላይ ታሪካዊ ስለሰሩ ነው። ስህተቱ ደግሞ እያደረገ አድርጎ ለፖለቲካ ትርፍ በብሎ ያደረገው ንግግር ጋር ቁጣ ፈጥሯል። እኛ ደግሞ አስላ ከሌላ ኦሮሚያ አካባቢ ለየት እንላለን። ምክንያቱም ደግሞ ታሪክ በትክክል አኖሌ ላይ የተሰራው ታሪክ የደረሰብን ከሶስት አባት ያልዘለለ ታሪክ ነው እና ያንን ታሪክ እሱ ዛሳዊ ገብረአብ ቢጻፈው መጽሐፍ ሰት ነው እነዚህም ብሄሮች አራርቋል ብሎ ሲናገር ነበረ። በእኛ እይታ ደግሞ ይህንንም መጽሐፍ አንብዘነው ነበረ አይበራም ። ስለዚህ ይህንን ቃል ይህ ባለስልጣን በሚዲያ ወጥቶ ህዝቡን ጠይቆ ካለበት አመራርም በሰራ ስህተት እንዲወርድ ነው የጠየቅነው። በኦሮሚያ ክልል እየተካሄደ ያለው ሹመት አካሄዱ ግልጽነት ስለሚጎለው መፍትሄ ይፈልጋል የሚልና ሌሎች መፈክሮችንም በሰልፉ ላይ አሰምተናል፣ ያለው ደግሞ ወጣት አሊሴር ነው። የኦህዴድ አላፊ የሆነው አዲሱ አረጋ የተናገረውን ንግግር የኦሮሚያን ህዝብ በጣም አስቀይመዋል። እሱም የተናገረው እውነተኛ የሆነ ትክክለኛውን ታሪክ እንዳልል አድርጎ ታሪክ በመደበቅ ኦሮማራ ጋር የሚፈጠረው ግንኙነት መኖር እንዳሌለበት ነው እኛ የምናምነው። ተቃውሞ የወጣ ነው በዚህ ምክንያት ነው ማለት ነው። እና በዚህ ሰዓት ለውጥ አለ። በእርግጥ ለውጡን እኛ እንደግፋለን። ለውጡን ደግሞ ለማስጠቀል የትኛውም የኦሮሞ አካባቢ በዚህ ሰዓት በኮማንድ ፖስት የሚገራረሩ በተለይ ወደ ወለጋ አካባቢ ያሉ ኦሮሞ ብሄረሰቦች አሉ። እሱን እና አንቀበልም እኛ ባይሆን የምንቃወመው። በአሁኑ ሰዓት ደግሞ እየተደረገ ያለው የኦዲቲ አመራሮች እያደረጉ ያሉ ሹመቶች እና ለህዝቡ ያላቸውን ጥሩ አመለካከት ያላቸውን መሪዎች በስልጣን እያዳረሩ ያሉበት ሁኔታ ነው ያለው። ይሄ የኦሮሞ ህዝብና የኦሮሞ ቄሮች ውስጥ ፈጥተዋል ማለት ነው። ወጣት አሊ ሰይድ አክሎም አንዱ የተቃውሞ ሰልፍ መፈክር ኦሮሞ በአንድነት ታግሎ የብራን ጮራ አይቷል በሚባልበት ጊዜ በምዕራብ ኦሮሚያና ደቡብ ኦሮሚያ ውስጥ የሚገኙ ዞኖች በኮማንድ ፖስት መተዳደራቸው ተገቢ አይደለም የሚል እንደነበረም ገልጿል። ዛሬ የተካሄደው የተቃውሞ ሰልፍ ያለምንም የጸጥታ ችግር መፈጸሙን ወጣት አማንቃሉ ከሻሸመኔ ተናግረዋል። namni dhiibbaa tokko malee sagalee ofii karaa dimookiraasiitiin karaa seera qabeessummaatiin sagalee ofii dhageessifatee nagaa gara mana ofiitti itti galee jira. yoo taqaamu mansee yoonuutti yoo oromoo dimookiraasaawii paartii cifat beet haalaa fi atoo addisuu araggaa yoo barreeffama ka'umsaaf ooroon dhiyeessutti kitaaba yeroo kaasimitaa jedhu akka fakkeenyaatti fudhadhee ture yaada garuu immoo kitaaba kan akka fakkeenyaatti kaasuun koo karaan taanee hubatamee uummata keessatti muufi uumera jechuudha qajeelummaadhaan dhiifaman gaafadha oromoon isa akka dhiifan maana abdii guddaa. የኦሮሚያ የመንግስት ኮሚኒኬሽን ቢሮ የተለያዩ ከተሞች በአሰላ፣ በሻሸመኔ፣ በጭሮና በሌሎች ከተሞች በተካሄደው ሰልፍ አስመልክቶ በድረ ገጹ ባወጣው መግለጫ መንግስት የአኖሌን ሐውልት ይንከባከባል እንጂ ለማፍረስ እቅዱም እንደሌለው ገልጿል። በሰልፉ ላይ የተነሱት ጉዳዮች ላይ መልስ እንዲሰጡ የኦሮሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ቃለ አቀባይ የሆኑት አቶ ታየደ እንዳጋደ ውዬ ላገኛቸው አልቻልኩም። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኔ ከአዲስ አበባ አመሰግናለሁ ጸሐይ፣ ለዘገባው። ኢትዮጵያና ኤርትራን ከሚያገናኙት መስመሮች አንዱ የቡሬ አሰብ መንገድ ትናንት መዘጋቱ ተዘግቧል። ኢትዮጵያና ኤርትራን ከሚያገናኙት አራት መተላለፊያዎች ክፍት ሆኖ የቆየ ብቸኛው ኬላ ይህ የቡሬ አሰብ መስመር ነበር። መስመሩ የተዘጋው በኤርትራ በኩል መሆኑን በአፋር ክልል ኤሊዳር ወረዳ አስተዳደር ለቪኦኤ መግለጹ ይታወቃል። አዲሱ አበበ ተከታትሎታል። ኢትዮጵያንና ኤርትራን የሚያገናኙ የዛላንበሳ ሰርሃ፣ የመሃጀር ሴቲት፣ ሑመራ፣ የራማ ዲቋላ መንገዶች ቀደም ባሉት ቀናት መዘጋታቸው የሚታወስ ነው። ቀደም ሲል እንደገለጽነው የዛሬው ማለትም የቡሬ አሰብ መዘጋቱም ደግሞ ተገልጧል። የኤሪዳዳ ወረዳ አስተዳዳሪ አቶ ሱሌ አብደላ የኤርትራን ወሰን ጠባቂዎች ለምን መተላለፊያውን እንደዘጉ ጠይቀዋቸው ከበላይ ባለስልጣን በመጣልን ትዕዛዝ ነው የዘጋነው ማለታቸው ይታወሳል። ባለፈው ሐሙስ ስለተዘጋው የሴቲቱ መራ ድንበርም ዘጋቢያችን የከተማውን ከንቲባ አቶ ገብረ መድንን ጠቅሶ መስመሩ በኤርትራ ከፍተኛ ባለስልጣን ትዕዛዝ መዘጋቱን ዘግቦልናል። የኤርትራ ዘጋቢያችን አንድ ስማቸው እንዳይጠቀስ የጠየቁና ለመንግስትም ቀረቤታ ያላቸው ባለስልጣንን ጠቅሶ በሁለቱ አገሮች መካከል ሲካሄድ የነበረው የንግድ እንቅስቃሴ የጉምሩክ ህጎችን ያላሟላና ህጋዊነትም ያልነበረው በመሆኑ ለጊዜው ድንበሮቹ ተዘግተዋል ማለታቸው ተገልጧል። በነገራችን ላይ መንገዶቹ የተዘጉት ለተሽከርካሪ እንጂ ለእግረኞች ክፍት እንደሆኑም ታውቋል። ይህ በእንዲህ እንዳለ የደቡባዊ ኤርትራ የወጣቶችና የተማሪዎች ብሔራዊ ህብረት መሪ ግርማ ገብሩ በፌስቡክ ገጻቸው ባለፈው ሐሙስ ስለተዘጋው ወይም ድንበሮቹ ከመዘጋታቸው አስቀድሞ የትግራይ ባለሥልጣናት ጥሬ እህልና ዱቄት ወደ ኤርትራ እንዳያልፍ ከልክለው ነበር። በዚህ ጉዳይ ላይ ከፌዴራል መንግስት መረጃ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ይሁንና የህወሓት ሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳን አነጋግረን በተለይ ስለ ድንበሮቹ መዘጋት የሚያውቁት ማንም ሰው ከሰማው የተለየ እንዳልሆነ ተናግረዋል። ወደ እኛም እንደ ሰው ነው የምንሰማው እኮ ተዘግቷል ይባላል። ጉዳዩ የፌዴራል መንግስት ጉዳይ ነው ኦ እንጂ ከእናንተ ጋር ምን የምታውቁት ነገር የለም። መዘጋቱን እናውቃለን፣ ግን ለምን ተዘጋ ብለን ፌዴራል መንግስት ስለምጠይቃለን እንጂ እኛ ለምን ተዘጋ ብለን ለምሳሌ ኤርትራ መንግስት ጋር አንትን ልንል አንችልም። ግን ከዚህ ቀደም አንዳንድ ሰዎች ትክክል እነሱን ኮት ማድረግ አይቻልም እንጂ በመንግስትና በኤርትራና በኢትዮጵያ መንግስት መካከል የተደረገው ወይም ቃል የተገባው ውል ባለመፈጸሙ ተግባራዊ ባለመሆኑ ነው የተዘጋው የሚል ነገርም እንሰማለን። ምናልባት በዚህ አካባቢ እንደው ውሉ ምን እንደሆነ ስለማላውቅ የተፈጸሙ ኃይል ተፈጸሙ ላውቀው አልችልም። ያው ሲከፍት መጥፎ ነገርም አይከፈትም ደግሞ ያው ተስፋት አረጋለ ከዛ ወጪ ማለት ምን ተስማምተው ምን ሳይደረግ ስለቀረ ነው የሚለው ማወቃቸው ለዛ ነው ፌዴራል መንግስቱ ሬሌቫንት የሚሆነው እውነት ነው። ግን በመዘጋቱ በትግራይ ክልል ነዋሪዎች፣ በመንግስትም ላይ የሚያሳድረው ተጽዕኖ ይኖራል እና ያንን እንዴት ታዩታላችሁ እናንተ? መልካም የተጀመረ መልካም የህዝብ ለህዝብ ግንኙነት ያው እንቅፋት ገጥሞታል ነው እንጂ ከዛ ውጭ ያው ካሁን በፊት የነበረው ነገር ነው የሚቀጥለው የኛምነት በክልላችን መንግስት በኩል ዋናው ትኩረት አድርገን የነበረው የተጀመረው የህዝብ ለህዝብ እንቅስቃሴ የሁለቱ ሀገሮች ሰላም የበለጠ መጠናከር አስተዋጽኦ በሚያደርግ መልኩ ይቀጥላል ነው እንጂ ይዘጋል የሚል ሀሳብ አልነበረ ነው የሚሉኝ። እኛም ለመዝጋት ማለት ቤተይ የተፈጠረ ነገር የለም። ሲከፈት ያልነበረ ከተከፈተ በኋላ የተፈጠረ ነገር ካለ ከሌላ አቅጣጫ ነው መስማት ምችለው ከፌዴራሉ ማለት ሰዎች ምን ቢያዩ ነው? አዎ ምን ቢያዩ ነው የሚለው እኮ የሚለው ጥያቄ ለእነሱ ነው መሆኑ ያለበት። እናንተ መዘጋቱን ስሰሙ፣ ግን ማንነው የዘጋው የሚለውንስ ጥያቄ ለመመለስ ተችሏል? እንግዲህ የሚመለከተው የክልል አካል ለፌዴራል መንግስት ነው ጉዳዩን የሚያቀርበው እና ይህን ጥያቄ ከማቅረብ ውጪ ያው እስካሁን ምላሽ ስለመምጣቱ ማውቀው ነገር የለኝም። እኔ ግን ምንድን ነው የተዘጋበት ምክንያት የሚል ጥያቄ እናቀርባለ ይ ስታንዳርድ እንትን ነው። ከአሁን በፊትም ዘና በታስዘለ ጥያቄ ጥሩ ነው። ምክንያቱም ምንድን ነው ግን እኛ የነበረን በዛን ጊዜ የኤርትራው መሪ የተናገሩት ይሰማሁት ማለት ነው። እሳቸው የሚያሉት የተባለው ያው በቅርብ ጊዜ ስርዓት ኖሮት ጉምሩክ ምናምን እንትኖች ይሰማሉ፣ ይከፈታል። ያው ከዛ በኋላ እንደ ሀጀር ሁመራም ተከፍቶ ነበረ። አሁን ኦንቴሪዮ ዘመስል ንገው እንደሰማሁት የአሰብ ጉር የሚያል ነው። ሶ ማብራራቱን እንግዲህ እኛ ልናብራራ አንችም። መቼ ትጠይቃላችሁ? ግን ፌዴራል መንግስቱ ኦልሬዲ እኮ ኮሚኒኬት አድርገናል። ፌዴራል መንግስቱ ጋር እኮ ወይም በየቀኑ ነው የምንገናኘው። ስለዚህ መኖሩን ኮሚኒኬት አድርገናል። ታዲያ ምን አልዋችሁ፣ ታዲያ ምን አልዋችሁ፣ ታዲያ በራሱ ጊዜ ምላሽ ይሰጣል። ምላሽ እንዲሰጥ ነው የምንጠብቀው እንጂ የመደራደሪያ ነጥባችን አለ እንደሚታወሰው በዛላምባሳ በኩል ያለው ድንበር የተዘጋው ባለፈው ታህሳስ ወር ነው። የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ድንበሩ የተዘጋው ሕጋዊ አሰራርን እስከሚከተል መሆኑን ከኤርትራ እንደተናገራቸው ገልጠዋል። ቀደም ሲል እንደገለጥ ነው የትግራይ ባለስልጣናት ጥሬ እህልና ዱቄት ወደ ኤርትራ እንዳያልፍ ቀደም ሲል ከልክለው ነበር የሚለውንም ለአቶ ጌታቸው በጥያቄ መልክ አንስተናል። ግን የትግራይ ባለስልጣናት ወደ ኤርትራ እህል ጥራጥሬ እንዳያልፍ ከልክለዋል አግ በፍፁም ውሸት ነው። ግርማይ ገብሩ የሚባሉ ሰው የደቡባዊ ግእሺ አላቃቸውም የደቡባዊ ኤርትራ አንድ ነገር ማቀው ያሎች ያልከኝ ነገር ውሸት ነው ነው። ምን አሉ ግርማይ? ማንንም ማን እንደዛ ብሎ ከሆነ ውሸት ነው። እህሎች ማን የሚያደርጉት እኮ ቆይ ማን የሚያደርጉት ቦርደሩን የፌደራል ኦቶሪቲስ ናቸው። እሱማ ልክ ነው። ቅድም ተነጋገርንና ያው ነ ነ አዲሱ ሌጋ አርጊመንት ውስጥ መግባት እኮ የለብንም ዶምቤ አርጊመንት ያ የነገር ጉ ሰፋ እንደዚ የሚባል ነገር የለም። ጥሩ ግን በእርሶ በኩል እንደሚያውቁት እናንተ ወይም የትግራይ ባለስልጣናት እህል እንዳያልፍ አልከለከላችሁም? አልከለከልንም፣ አንከለክልም። እሺ ኤርትራ ሰው የሚጠቀሙበትን ነገር ፍጹም አንከለክልም። የመከልከል ፍርሜ ነው አቶ ጌታቸውን አመሰግናለሁ። የምዕራብ ትግራይ አስተዳዳሪ አማካሪ አቶ ጃጃው ደሞዝ ለትግራይ ዘጋቢያችን ሙሉጌታ በሰጡት ቃል የከለከልነው ለመንግስት አገልግሎት የሚውል ነዳጅ እንዳያልፍ እንጂ ጥራጥሬ ወይም ዱቄት በአጠቃላይ የምግብ አቅርቦት እንዳያልፍ አላደረግንም ብለዋል። አዲሱ አበበ እንደ ዘገባው፣ እናመሰግናለን። በደቡብ ክልል በሃዴና ጉራጌ በሃዲያና ጉራጌ ዞኖች መካከል የሚገኘው ግቤ ሸለቆ ብሔራዊ ፓርክ ውስጥ ያሉ ጉማሬዎች እየሞቱ መሆኑ ታውቋል። ከክልሉ ባህልና ቱሪዝም ቢሮ፣ ከፌዴራል የዱር እንስሳት ጥበቃ ባለስልጣን የተወጣጡ ባለሙያዎች ወደ ፓርኩ ሄደው የጉማሬዎችን ድንገትና በብዛት መሞት ምክንያት እያጣሩ መሆናቸውን ቢሮው አስታውቋል። ካለፈው ሳምንት እስከ ዛሬ ሀያ ስምንት ጎማሬዎች መሞታቸውን የባህልና የቱሪዝም ቢሮው አመላክቷል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ አለው። የደቡብ ክልል ባህልና ቱሪዝም ቢሮ እንዳስታወቀው በጉማሮች ላይ የሞት አደጋ እየደረሰ የሚገኘው ካለፈው ሳምንት ጀምሮ ነው። በሳምንቱ የመጀመሪያዎቹ ቀናት አራት ጉማራዎች ሞቶ መገኘታቸው ለፓርኩ ጥቆማ የደረሰ ቢሆንም ከዛ በኋላ ባሉት ተከታታይ ቀናት ውስጥ የሞቱ ጉማራዎች መጠን ጨምሮ 28 መድረሱን ቢሮ አስታውቋል። በአሁኑ ወቅት ከደቡብ ክልል ባህልና ቱሪዝም ቢሮና ከፌዴራል የዱር እንስሳት ጥበቃ ባለስልጣን የተውጣጡ የባለሙያዎች ቡድን በስፍራው ደርሶ የምርመራ ስራ መጀመራቸውን በቢሮ የቱሪዝም ዘርፍ ምክትል ኃላፊ አቶ ለማ መለሰ ተናግሯል። ብሔራዊ ፓርክ ውስጥ ሰሞኑን በማይታወቅ ምክንያት የፓርኩ እንስሳ የሆነው በቁጠራቸው በርከት ያሉ ጉማሬዎች ሞተው ነበሩና የሞት በተመለከተ ያስቀድሞ የባለሙያ ቲም ከዚው አካባቢ ያለው ነገር እያዩና እያጠኑ ነበር። አሁንም ከፌደራል መንግስት ጋር ተቀናኝታል። ከዱር እንስሳት ጥበቃና ልማት ባለስልጣን አንዲትም እንደዚሁ ከብሔራዊ እንስሳት ምርመራ ማዕከል ላብራቶሪ ያለ ከሰበታ፣ ከዛም የሀክሞች ቡድን ይዘን ወደ ቦታ የተንቀሳቀስ ነው። ጉማሬዎቹ የሞቱበት ምክንያት ምርመራ የተደረገበት ቢሆንም የሞታቸው መንሴ ግን ከፓርኩ ይዞታ ጋር ድምረተኛ ከሆኑም የምርጥ ዘር ድርጅት ጋር የተያያዘ ሊሆን እንደሚችል ጥርጣሬ እንዳለው የቢሮው ምክትል ኃላፊ አስታውቀዋል። አንዳንድ ያው በዱር እንስሳት ላይ የሚከሰቱ በሽታዎች ይኖራሉ። የአባ ሰንጋ አንትራክስ አይነት ነገር ሊሆኑ ይችላሉ ተብሎ ይታሰባል። ግን ያ እንዳይደለም ደግሞ የሚያሳዩ ምልክቶች አሉ። ለምሳሌ አንትራክስ ምናምን የሚባሉ በሽታዎች ቢሆኑ የሞተውን በድን የበሉ ወፎች እና ሌሎች ውሻዎች ይሞቱ ነበር። ሁለተኛ ደግሞ የተወሰኑት በሕይወት ያሉት አሉ አሁንም። ስለዚህ አካባቢዊ ጥናት ስራዎችን በፖሊስ የምርመራ ስራዎች እየተሰሩ ነው ያሉት፣ በጥርጣሬ ተመርዞም ሊሆኑ ይችላሉ የተወሰኑት ኢፖ ቋውስት ይኖሩ እንጂ መቶ ፐርሰንት ምግቡን የሚያገኘው ከውጭ ስለሆነ ምን ያሏት ሄዶ በሚመገቡበት ቦታ ላይ መመረዝ አይነት ነገር ወይም ማርስ የተጣለም ነገር ሊኖር ይችላል የሚል ስጋት አለን። በጉማሬዎቹ ላይ የደረሰ የሞት አደጋ ምናልባት ከተፈጥሯዊ ምክንያት ይልቅ በሰዎች የተፈጸመ ሆኖ ከተገኘ የድርጊቱን ፈጻሚዎች በህግ ለመጠየቅ እንዲቻል ከአጥኚ ባለሙያዎቹ በተጨማሪም ጉዳዩ በፖሊስ አካላት ጭምር ተይዞ ምርመራ የተደረገበት እንደሚገኝም ተናግሯል። ሞተው ከተገኙ ጉማሬዎች በድን አካል ላይ ናሙና ተወስዶ ሰባታ ወደሚገኘው የእንስሳት ላቦራቶሪ ተወስዶ ጥናት የተደረገ መሆኑም ገልጸዋል። በዚህ መሰረትም እንደ ባለሙያዎቹ ጥቆማ አቶ ለማ ከአንድ ሳምንት በኋላ ውጤቱ ሊገለጽ እንደሚችል ነው የተናገሩት። በደቡብ ክልል የግቤ ወንዝ ሸለቆን ተከትሎ በጉራጌና በሃዲያ ዞኖች መካከል የሚገኘው ይኸው የግቤ ሸለቆ ብሔራዊ ፓርክ 360 ሄክታር የሚሸፍን ሲሆን የግቤ ሸለቆ ብሔራዊ ፓርክ በኢትዮጵያ አቆጣጠር በ2001 ዓ ም የተመሠረተ ሲሆን ስራ የጀመረው በደቡብ ክልል አዋጅ ወቶለት በ2004 ዓም ነው ተብሏል። በደቡብ ክልል ባህልና ቱሪዝም ቢሮ ስር ከሚተዳደሩ ሰባት ብሔራዊ ፓርኮች ውስጥ አንዱ የሆነው ይኸው የግቤ ብሔራዊ ፓርክ በውስጡ ከጉማሬዎች በተጨማሪ አንበሳ፣ አዞ፣ አቦሸማኔና የተለያዩ የአዕፋት ዝርያዎችን እና ብዛ ሀፍት እንደሚገኝበት ከቢሮው የተገኘ መረጃ ስርዳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ። ዮናታን ለዘገባው ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ሆኗል። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ እና ከአፕ ስቶር መጫን ትችላላችሁ። ዝግጅቶቻችንን በቀላሉና በጥራት ታገኛላችሁ። ከዚህ በሳምንት ሰባት ቀን ከምሽቱ ሦስት ሰዓት እስከ አራት ሰዓት በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በአርባ ዘጠኝ ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁ ስርጭት እንድትከታተሉም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጇ ትዝታ በላቸው ነች። እያስተናገድናችሁ ናችሁ ያለ ነው ሰሎሞን አባትና ሰሎሞን አባትና አዳነች ፍሳሐየንን እያስተናገድናችሁ ያለ ነው። አሁን ሙዚቃ እንጋብዝ እያለኝ ነው ፕሮዲሰሩ ንጉሡ ታምሬ። ብዙነሽ በቀለ ምንም አዲስ ነገር የለም። አመሰግናለሁ ንጉሡ ለሙዚቃው። አየሩ ላይ ትንሽ የሙዚቃ ሽርሽር ካደረግን በኋላ የዜናና የትንታኔው መጽሔት በመጠናቀቁ አሁን አጠር አጠር ያሉ የሰዓቱን የዓለም ዜናዎች እናሰማችሁ። ዩናይትድ ስቴትስ ውስጥ በመጪው ዓመት የሕዝብ ቆጠራ በሚካሄድበት ወቅት በሀገሪቱ የሚኖሩ ሰዎችን ሁሉ ዜግነት መጠየቅን ያካትት እንደሆነ ዛሬ በከፍተኛ ፍርድ ቤት ክርክር ተደርጎበታል። ህገወጥ ፍልሰትን በመቃወም ረገድ ጠንካራ አቋም ያላቸውና ከአሜሪካ ጋር ከሜክሲኮ ጋር በሚዋሰኑ የአሜሪካ ድንበር ላይ ግንብ ለመገንባት የሚፈልጉት ፕሬዚደንት ትራምፕ በሀገሪቱ ያሉት ህጋዊ ሰነድ የሌላቸው ፍልሰተኞች ብዛት እንዲታወቅ ሲሉ በህዝብ ቆጠራው ወቅት የዜግነት ጥያቄ እንዲነሳ ይፈልጋሉ። እንደ አውሮፓ አቆጣጠር ከ1950 ዓ.ም አንስቶ እንዲህ አይነት ጥያቄ ሲቀርብ ለመጀመሪያ ጊዜ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር በያዝነው ሳምንት ቭላዲቫስቶክ ወደ ተባለችው የሩቅ ምስራቅ የሩሲያ ከተማ ይጓዛሉ። ክረምሊን ማለት የሩሲያ ቤተ መንግስት በበኩሉ ሁለቱ መሪዎች መጪው ሐሙስ እንደሚሰበሰቡ አረጋግጧል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የምታደርገው የኒውክሌር ንግግር ባለበት በቆመበት በአሁኑ ወቅት ማዕቀቦች እንዲነሱላቸው በፑቲን ላይ ግፊት ያደርጋሉ ተብሎ ይጠበቃል። አመሰግናለሁ፣ አዳነች ለአርእስተ ዜናው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ በቀጥታ የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ መያዝ 15 ስርጭት ነው። ወደ ተከታዩ ዘገባ እናልፋለን። ከወር በፊት የተሾሙት የድሬዳዋ አስተዳደር አመራር አባላት ከህብረተሰቡ ጋር ተወያይተዋል። ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከንግድ ማህበረሰብ፣ ከወጣቶች፣ ከሴቶችና ከሞራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር በስድስት መድረኮች ባካሄዱት ውይይት በአስተዳደሩ ያሉ አንኳር ችግሮች መለያታቸውና የመፍትሔ አቅጣጫዎች መቀመጡን በዚሁ መነሻነት መከናወን የጀመሩ ተግባራትንም ለታዳሚዎች አስታውቀዋል ውይይቶቹን አዲስ ቸኮል ተከታትሎ ዘገባ ልኮልናል በምክትል ከንቲባነት ተሾመው በከንቲባነት እያገለግሉ ያሉት አቶ መሀዲ ጊሬና ምክትል ከንቲባና የንግድ ኢንዱስትሪ ና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከዲር ጆሀር ካለፈው ሳምንት ሀሙስ ጀምሮ እስከ ዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል የውይይታቸው መነሻ በፌዴራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ድርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጀዋር በመድረጎቹ ያቀረቡት ሰነድ ያመለክታል። ይህ በፌዴራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና ሶስት የተለያዩ ግብረ ሀይል ተቋቁሞ እቅድ ታቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በሶስቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደርና የልማት ስራዎች ማከናወን ና በሶስተኛ ደረጃ ደግሞ የጸጥታ መዋቅር ማጥራትና ማጠናከር እንዲሁም የሕግ የበላይነትን የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኝህ ሶስት ዘርፎች የተከናወኑና ና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንደ አቶ ከድር ገለጻ ከፍተኛ ከፍተኛና መካከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም የአድሏዊነት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው እያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው የአስተዳደሩን የፖሊስ አዛዥ ከኃላፊነት በማንሳት በምትኩ ሌላ ኮሚሽነር መመደቡን አስታውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌዴራል ፖሊስ ምክትል ኮሚሽነር ጄኔራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከድር አስታውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በምክትል ከንቲባው በዝርዝር ቀርበዋል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችን በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው። ድኔ ላይ የኖርኩ ሀምሳ አምስት ዓመት ነው። ይሄ የአላዩም ሀምሳ አምስት ዓመት አሁን አየው ድኔ ለባ ለምን ሞርድሻ ሆነ የሆነ መጣ ይሄ ጦርነቱ ከየት መጣ? የረብሻው ግብር ምናምን ምናምን በኋላ ነው ሰው መገዳደል፣ ሰው መቃጠል፣ ሰው መረስቶ ማድረግ ምን አመጣ የፍቅር ያለው ትቢረባ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ውራቤ ነው አይባሉ። እኔ እንደምነሱ የትዘባ ስባ ፍቅር አለ ነው መሰለኝ። ይሄ ነገር ሰላም ካገኘ ነው ስራ የምናገኙ። ሰላም ካገኘ ነው ሁሉ ሰው የሚመጣው ስራ ሰላም ካገኘ ነው፣ ገሰብ ብናገኘ ሰላም ካገኘ ነው፣ ግብር ብንከፍሉ። ድሬዳ ባለፈው አመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚህ አመት ግን በከተማዋና በቅጥር ቀበሌዎች በጎሳና በብሔር በተነሱት ግጭቶች በርካቶች ሞተዋል፣ ተፈናቅለዋል። በሃይማኖት በዓልና በሃይማኖት ተቋማት ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዳዋ አመራሮች ሲያጠፉ ለምን እርምጃ ይወሰድ የሚሉ ጥያቄዎችም ቀርበው ነበር። እኔ ድሬዳዋ ተወልጄ አሁን የቀረበው ጉዳይ ሳይ በጣም ነው ያሳዝ ነው። እውነት ይህን ያህል ችግር ተፈጥሮ ከሆነ እኔ የተወሰኑትን አላቃቸው እዚህ ከተማ ውስጥ ነው ያለሁት። ግን ምንድነው የተወሰደው እርምጃ? አመራሩ ይህን ያህል ወርዶ በጎሳ በቡድን የተደበ ይህን ችግር ከፈጠረ ምን የተወሰደ እርምጃ አለ? ሰዎች ቅድም ሲገለጽ እንደነበረው ዝውውር ነው የሚዛወረው። አንድ ቦታ የነበረ ቢሮ ኃላፊ አንድ ቦታ ይዘውራል፣ በጥፋት ቀበሌ የነበረ አንድ ቦታ ይዘውራል። ስለዚህ ከላይ የተባለ ባለስልጣን ይህን እርምጃ ተወሰደ ሲበላ አትሰማ፣ አናየም። በዚህ ጉዳይ ላይ አሁንስ አንዱ ወር ሙሉ ገምገማ ተካሄዶ ምን የወሰደው እርምጃ ከመሰረተ ልማት፣ ከዳቦ፣ ከዘይት ከስኳር ከስራ እድል ከዋና ፍሳሽ ከጎዳና ተዳዳሪዎች ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስራ አጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በምክትል ከንቲባ ማድረግ የከተማዋ ከንቲባ ሆኖ የተሸሙት አቶ ማህዲ ጊሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንም ከህግ በላይ አይደለም፣ ካጠፋን እንጠየቃለን፣ ሌሎች ሲያጠፉም እንጠይቃለን ብለዋል። እስካሁን ምን እርምጃ ወስዳቸዋል? ሁሉም ሲያጠፋ ከስልጣን ብቻ እየወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው የሚል ነገርም አለ በእርግጠኝነት ከድሮ ያስቀመጠው ነገር አለ። ከሌከሌ ብለንም እዚህ አንገልጽም። በእርግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቢ ሕግና ፖሊስ ስራቸውን ጨርሰው በፍርድ ቤት ማስሪያ ትዕዛዝ ብቻ መውሰድ ነው የቀራቸው። ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም የአስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር የአስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሀሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽዕኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉት እንቅስቃሴ በራሱ ክፍተት አለበት ብለዋል የፖሊስ ተቋሙ ብዙ ጊዜ ይወቀሳል። እውነት ለመነጋገር ይሄ ከተማ በመከላከያ እንዲመራ መንፈልግም በራሷ በአስተዳደሯ በፖሊስ መመራት አለባት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ደበደበኝ ይላል፣ አማራው ጋር ሲሄድ ፖሊስ ደበደበኝ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ደበደብኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል ሁሉም ጠንካራ ሰው ምንም ማድረግ አንችልም። በዚህ ነው አሁን ኮንፊደንስ እያጡ የመጣው እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት እንሮጣለን። ሶማሌ ሲሆን ሽማግሌም ተሰብስቦ ለሶማሌ ለማውጣት ከአማራም ሲታሰር የሃይማኖት አባትም ጭምር ተያይቶ ታዲያስ እንዴት ነው? ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ህዝብ ውስጥ ወርዷል። የራሱን ጥቅም ለማስከበር በስድስት ዙር ከተካሄዱ ውይይቶች የተገኙ ግብዓቶች ተለቅመው በግብዓትነት እንደሚውሉ የተናገሩት የኮሚኒኬሽን ቢሮ ኃላፊው አቶ ጽቃ ያስታፈሰ የፊታችን ኑሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪዮ አስታውቀዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ቸኮል ለዘገባው። በውጭ ሀገሮች ለሚኖሩ ትውልደ ኢትዮጵያና ኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድ ባቀረቡት በአንድ ቀን አንድ ዶላር ጥሪ በኬንያ ውስጥ በይፋ ተጀምሯል። መርሃ ግብሩ ማለት ነው። ናይሮቢ በሚገኘው የኢትዮጵያ ኤምባሲ በተደረገው ዝግጅት ላይ በኬንያና በአካባቢዋ የሚኖሩ ትውልድ ኢትዮጵያ ተሳትፎበታል። በዝግጅቱ ላይ የኬንያ ማህበራዊ ትረስት ፈንድ ተወካይ፣ በኬንያ የኢትዮጵያ አምባሳደር መለስ አለምና የፌዴራል መንግስት ተወካዮች ተገኝተዋል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አለው። ህዝባችንም ደግሞ አንድነትንና ፍቅርን ሰላምንና በረከትን ባለፈው ቅዳሜ ናይሮቢ ባለው የኢትዮጵያ ኤምባሲ ግቢ ተዘጋጅቶ በተካሄደው የዲያስፖራ ትረስት ፈንድ ፕሮግራም ላይ በኬንያና ና በአካባቢዋ የሚኖሩ ትውልደ ኢትዮጵያውያን ተገኝተዋል። ይህን ዝግጅት የሃይማኖት አባቶች፣ የማህበረሰብ ተወካዮች እንዲሁም የኬንያ መንግስት ተወካዮች ታድመውታል። በዚሁ ጊዜ በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደርን ጨምረው የተለያዩ የፌዴራል መንግስት ተወካዮች ለታዳሚዎቹ ንግግር አድርገዋል። የአለመደመር ዋጋ ከፍ እንደሚል ሁልጊዜ ማስታወስ ይገባል። አቶ ገብርኤል ንጋቱ የአፍሪካ ልማት ባንክ ዲሬክተር እንዲሁም ጠቅላይ ሚኒስትር አብይ አህመድ የሰየሙት የዲያስፖራ ትረስት ፈንድ ኮሚቴ አባል ናቸው። በናይሮቢ የተጀመረው የማህበራዊ ትረስት ፈንድ ስራ በአፍሪካ የመጀመሪያ መሆኑን ተናግረዋል። የዲያስፖራ አድቫይዘሪ ካውንስል አባል ነኝ እና ያ ካውንስል አሁን በአሜሪካ በአውሮፓ እና በሚድል ስትም በተለያዩ ሀገሮች ተቋቁሞ ስራ ጀምሯል። አሁን ደግሞ በኬንያ ዛሬ ያን ካውንስል ተመሳሳይ ድርጅት ዛሬ ያቋቁመናል። ይሄ ድርጅት ግሎባሊ አሜሪካን አገር ካለው ካውንስል ጋር አብሮ የሚሰራ በዛ ህግ የሚተዳደር በዛ ስር የሚሰራ የዛ አካል የሆነ ያን የሚደግፍ ሙሉ በሙሉ ከዛ ጋር የተዋህደ ድርጅት ነው። ዛሬ ዝ ኬንያ ሎንች አድርገናል። አሁን በቅርብ ጊዜ ደግሞ ዩጋንዳ፣ ታንዛኒያ፣ ሌላም ሌላም ሀገር ሎንች እናደርጋለን። ትረስት ፈንዱን ለመጀመርም ከተጠቀሱት የአፍሪካ ሀገሮች ጋር ንግግር እየተደረገ መሆኑንም አቶ ገብርኤል ተናግረዋል። አሁን በዩጋንዳ ንግግር ላይ ነን፣ ታንዛኒያ ንግግር ላይ ነን፣ ደቡብ አፍሪካ ንግግር ላይ ነን፣ ጅቡቲም ላይ እንደዚሁ። ስለዚህ አትሊስት ስድስት ሰባት ሀገሮች ኦልሬዲ ፕሮሴሱ ተጀምሯል። ግን እያንዳንዱ ሀገር የባንኪንግ ሬጉሌሽንስ አሉ ሕግጋት አሉ። ገንዘብ መቀበል የምትችልበት መንገድ በሕግ መመዝገብ አለብህ። ያን ከተቀበልክ በኋላ ወደ ሌላ ሀገር ማስተላለፍ የምትችልበት ደግሞ ፈቃድ ይጠይቃል። ስለዚህ ያንን ያንን እየሰራን ነው እና በቅርብ ጊዜ ሎንች ይደረጋሉ እነኛው። ፕሮግራሙን በአፍሪካ አህጉር ለሚኖሩት ኢትዮጵያውያን አሁን መጀመር አልዘገየም ወይ ተብሎ ለቀረበው ጥያቄ አቶ ገብርኤል ገንዘብ ለመሰብሰብ የተለያዩ ሀገሮች የራሳቸው ህግጋ ስላላቸው ያንን እስክና ሟላ ነው የቆየ ነው ሲሉ መልሰዋል። ዘገየ ማለት አልችልም። ያው ጊዜውን ጠብቀውን የመጣው ኬንያ ደግሞ የራሱ የሆኑ ህጎች፣ ስርዓቶች አሉት መከተል ያለብን። እዚህም ቢሆን ገንዘብ ለመሰብሰብና ወደ ውጭ ለመላክ የባንክ አካውንት ለመክፈት ምናምን ኬንያ ለኢትዮጵያዊ በኢንተርኔት መክፈል አይችል ይሆናል። በኤምፔሳ ነው የሚከፍለው። በኤምፔሳ ለመክፈል እና ያንን ወደ ውጭ ለመላክ የተለየ ፈቃድ ይጠይቃል ምና ስለዚህ ኬንያ የራሱ የሆኑ እሺዎች ነበሩ። እሱንም እስክናስተካከል ድረስ ነው ጊዜ የፈጀው። አቶ መለስ አለም ከወራት በፊት ነው በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሰየሙት እምባሲው በኬንያ ለሚኖሩ ትውልድ ኢትዮጵያውያን መብት ይሰራል ያሉት አምባሳደር መለስ አለም ስለ ቅዳሜው ዝግጅት ለአሜሪካ ድምፅ ሲናገሩ ከዚህ በፊት በኬንያ የሚኖሩ ትውልድ ኢትዮጵያውያን ለሀገር ልማት አስተዋጽኦ ማድረጋቸውን ጠቅሰዋል። በታላቁ ህዳሴ ግድብ ላይ እስከ አምስት መቶ ሺህ አሜሪካን ዶላር የሚያወጣ የቦንድ ሽያጭ ተካሂደዋል። ስድስት ሺህ ዶላር የሚሆን ስጦታ ሰጥተዋል። ከዛ በላይ መሄድ ይቻል ነበር። ትክክል ነው እንጂ በፊት ከነበረው ግን ለማሻሻል እድል አለን። አሁን ዳያስፖራ ክፍሉን የበለጠ የማጠናከር ለዳያስፖራው ቅርብ የመሆን ኢትዮጵያዊው ደስ ሲለው ብቻ ሳይሆን ሲከፋውም የሚመጣበት ኤምባሲ ለማድረግ ኢትዮጵያዊ ሲታሰር፣ ሲገፋ፣ መብቱ ሲረገጥ መድረስ፣ ሲታመም መድረስ፣ በደስታውም በሀዘኑም አብሮ መቆም፣ ኢትዮጵያውያንን የበለጠ ለማገልገል ፍላጎት እንዳሳለን፣ ፍላጎት ብቻ ሳይሆን ዝግጁም እንደሆነ ለማሳየት የሞከረ ነው። በኤምባሲውና እዚህ ባሉ ኢትዮጵያውያን መካከል ያለው ግንኙነት በጣም ጥሩ የሚባል ነው። ዝግጅቱን የታደሙት ኢትዮጵያውያን ፕሮግራሙ በኬንያ መጀመሩን አድንቀዋል። በሙያው ሰዓሊ መሆኑን የተናገረው ነጋ ይልማ ኬንያ ውስጥ ላለፉት 2 ዓመታት እንደኖረ ገልጸው ስለ ዝግጅቱ እንዲህ ብለዋል። ዝግጅቱ ጥሩ ነው። ደስ ይላል። በጣም ደስ ይላል። ጥሩ ተነሳሽነት አለ። ይሄ ዝግጅት የሁላችን ግዴታችን። ኤቭሪዴይ ከምንጠጣው ከሻይ ከቡና አንዳንድ ብር ለተባለው ለሀገራችን እሱን እናዋጣለን። በጣም ደስተኛ ነን። አምባሳደር መለስ ዓለም በመጨረሻም ሲናገሩ በኬንያ የተለያዩ ኢትዮጵያውያን ማህበረሰቦች ስላሉ እነሱን ለማሳተፍ እቅዳለን ብለዋል። በቀጣይ የምናስበው አሁን ያለውን ጊዜያዊ ኮሚቴ የበለጠ ሌሎች ስብስቦችን በመጨመር የማጠናከር ነው። እስካሁን የነበረው በገዛ ፍቃድ በፍላጎታቸው የተሰባሰቡ በጎ ፍቃድ ያላቸው ኢትዮጵያውያን ናቸው። አሁን ኬንያ ውስጥ ብዙ ኢትዮጵያ ይኖራል። በኢትዮጵያና ኬንያ መካከል የድንበር ኩታ ገጠምነት ስላለ የኦሮሞ ማህበረሰብ፣ የቡርጂ የገሪ የሶማሌ፣ ብዙ ኢትዮጵያውያን አሉበት። ዩኤን ውስጥ የሚሰሩ በንግድ የተሰማሩ የተሳካላቸው፣ በስደት ላይ ያሉ ግን በሀገራቸው ጉዳይ አሁንም ልባቸው ውስጥ ያሉ ብዙ ኢትዮጵያውያን አሉ ነው እነዚህን ሁሉ ሊያሳተፍ የሚችል በሀገር የተጀመረውን የለውጥ እንቅስቃሴ ሊደግፉ የሚችሉ ሰዎችን ለመድረስ ትልቅ ስራ ይጠብቃል ከፊታችን። ኬንያ ለሚኖሩ ኢትዮጵያውያን ኤምባሲው የኬንያ የተንቀሳቃሽ ስልክ ገንዘብ ማስተላለፊያ መንገድ ኤምፔሳን ጨምረው ሌሎች አማራጮች ማዘጋጀቱም ታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አሁን ደግሞ ወደ ወሎ ኢትዮጵያ እናመራለን። ደቡብ ወሎ ዞን ውስጥ የሚገኘው ደላንታ ወረዳ ውስጥ ኦፓል የሚባለው የከበረ ድንጋይ ከቅርብ ጊዜ ወዲህ የግጭት መንስኤ እየሆነ መምጣቱ ተነግሯል። መስፍን አራጌ ከደሴ ዝርዝር ዘገባ ይዟል። የደላንታ ወረዳ ካሉት ሰላሳ አንድ ቀበሌዎች 27ቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት አስር ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። የዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ፣ ያለመረጋጋት ምክንያት እየሆነ ነው። በቅርቡ እንኳ መንገድ ያዘጋይ ተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳ ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ። ይህ ሀብት በአግባቡ ያልተያዘና በስርአት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርአት ሲታይ ጠንካራ ሕግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ። እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል። የመጀመሪያው ከቀበሌ ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች፣ በተለይ የወገጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሂደ መስፈር አለብን። የፍትዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናግደንም፣ አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫራ ይፈጥሮ ነበር። ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትል ምስጥልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአስራል ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል። የህብረት ስራ ማህበር አድል በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓር ማዕድን በቀበሌ ደረጃ እዛው ቀበላቸው ላይ ያለው ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የኦፓር ማንት የማዕድን ሀብቱን ተዘዋውሮ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ተጋጭ ክላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲ ና ክል ልማት ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም። የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ። ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ ሂደት የሚገለጥ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ የአስፈላጊነቱ መንግስት ጠልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች የተዘጋጁ ነው በሁለቱም በማዕድንም በፔትሮሊየንም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል። ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኙ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት አስር ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳኔ ሞላ የአካባቢው ማህበረሰብ ከማዕድን ሀብቱ በአስር ዓመት ጊዜ ውስጥ አራት ነጥብ አራት ፐርሰንት ብቻ ነው የተጠቀመው። ቀሪውን ዘጠና አምስት ነጥብ ስድስት ፐርሰንት ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ መሰረተ ልማትን ያላመጣ ለመንግስትና ለህዝብ ግብር የማይከፈልበት ውስኖችን ሀብታ የሚያደርግ ነው ነው የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭ እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳውን ነባሩ አሰራር እንዲቀጥል ቀስቀስ አድርገዋል በማለትም ይወቅሳሉ። ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገወጥ ወቅ ይሰራ ማለቱ መንግስት እንኳን ይሄ በኪስ ሂዶ በኪስ ወጥቶና በትንሽ ቴስታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ወቅ ይሰራ ብዬ አይለግትም። የገበያ ማዕከል ወደ ደራንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር ክንዶቹ የመንገድ ችግር፣ የሆቴሎች ግ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ነው። በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው። ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አረጋግጠዋል። ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱን ለማስቀጠል እሳቢ አለ። የአንዱ እዛ ደላንት አካባቢ ነው ደቡብ ላይ የሚኖር ማዕከል አለ፣ ቤንሻንጉል አካባቢ አለ እንደዚህ አሁን በቅርብ የምንጀምራቸውም እንትኖች አሉ የግብይት ማዕከሎች ሕጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል ከዚህ በተጨማሪም ሚኒስትር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል ላኪዎችና ቅርጻቅርጽ የሚሰሩት ከአምስት መቶ በላይ የሚሆኑ የማጥራት ስራ ይሰራል በሀገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም አብዛኛዎቹ ስራ ላይ የሉም አንደኛው ሁለተኛው ስፔሻላይዜሽን የለም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። እሱ ወደዚህም ልንገባ ነው ወይም በዚህ ወርስ ከሰላሳ ባለው እነዚህ ከአምስት መቶ በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣት እና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ በኦፓል ብቻ ከሆነ በኦፓል በሌላም በሶፍትዌር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች አሁን ፕሮግራማችን ሊገባደድ ስለሆነ አጠር አጠር ያሉ ዜናዎችን እናሰማለን። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቻይና ቤጂንግ ገብተዋል። ጠቅላይ ሚኒስትሩ ከፊታችን መያዝያ 17 እስከ 19 ቀን ቤጂንግ በሚካሄደው የቤልት ን ሮድ ኢኒሽቲቭ ፎረም ላይ ለመሳተፍ ነው ትላንት ምሽት ወደ ቻይና የተጓዙት። የጀርመኑ የእግር ኳስ ሻምፒዮን ኤፍሲ ባየርን ሚውኒክ በአፍሪቃ የመጀመሪያ የሆነውን የእግር ኳስ ማሰልጠኛ ትምህርት ቤት አዲስ አበባ ከተማ ውስጥ ለመክፈት ከኢትዮጵያ ፉትቦል ፌዴሬሽን ጋር ስምምነት ተፈራርመዋል። የሱዳን የሽግግር ወታደራዊ ማክርት የተዘጉት መንገዶች አሁኑ እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የሶማሊያ ባለስልጣኖች እንደሚሉት አንድ ከፍተኛ የአልሸባብ መሪ ከቡድኑ ከድቶ በደቡብ ምዕራብ ጌዶ ክልል ለሶማሊያ መንግስት እጁን ሰጥቷል። አመሰግናለሁ አዳነች። ለማጠቃለያ ዜናው አጠር አጠር ያሉ መረጃዎችን ደሞ እናካፍላችሁና ጥቂት ጊዜ ከተረፈችን ሙዚቃም እንጋብዛችኋለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ58 ሳንቲም ነው ምንዛሪው። የመሸጫ ዋጋ 29 ብር ከ15 ሳንቲም ነው። የኢትዮጵያ ንግድ ባንክ ባለፈው ሐሙስ ሚያዝያ 10 ያወጣው የምንዛሪ ተመን ነው እስካሁን ድረስ ዌብሳይቱ ላይ ያለው። በኢትዮጵያ ሚቴሮሎጂ ኤጀንሲ ትንባያ መሰረት የዛሬ ትንበያ ነው። ነገ አዲስ አበባ ዝናባማ ትሆናለች። ይቅርታ፣ አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሽየስ ነው የሚሆነው ኢትዮሜት ዶት ጎቭ ዶት ኢቲ ላይ ከ33 የተለያዩ ጣቢያዎች የተመዘገበ መረጃ ታገኛላችሁ። ታሪኩን ዕለቱን በታሪኩ ስንመለከት በ1888 ዓ ም ዛሬ የመጀመሪያው ሲኒማ ኒውዮርክ ላይ ታየ። የተንቀሳቃሽ ምስል ታሪክ ዛሬ ልክ 123 ዓመት አስቆጠረ ማለት ነው። በ1942 ዓመተ ምህረት የአሮጌው የቻይና ስርዓት መሪ ቻንጋ ቻንካይ ሼክ ከሃይናን ወጡ ዋናውን የቻይናን ምድር ለማኦ ዜዱንግና ለኮሚኒስት ጓዶቻቸው እንዲቆጣጠሩት ተውላቸው ማለት ነው። እናም የዛሬቱ ቻይና በአዲሶቹ መሪዎቿ እጅ ከወደቀች ዛሬ ልክ 69 ዓመት ሆነ። 1 ቢሊዮን 400 ሚሊዮን ሰው ያላት ህዝባዊት ቻይና ሪፐብሊክ ዛሬ በዓለም ሁለተኛዋ ግዙፍ ምጣኔ ሀብት ነች። ፕሮዲውሰሩ የቴዎድሮስ ታደሰን እየቆረቆረኝ እየጋበዘን ነው፣ ከስር እያስኬደ ነው። በእኛ በኩል ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ትግርኛ ይቀጥላል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም በዚሁ እንሰናበታችኋለን። በእኛ በኩል ሰላም፣ ደህና አደሩ። ከቴዎድሮስ ጋር እንተዋችሁ ደግሞ ባይኔ ደግሞ ባይኔ ደግሞ